በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት ይቀርባል። በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ሰፊ ተቃውሞ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫና የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ተከታዩ አዲስ ራዕይ ለመጪዋ ኢትዮጵያ በሚል ርዕስ ኢትዮጵያ ከገባችበት አጣብቂኝ ወጣ ዘንድ መንገድ ይሆናሉ ያሏቸውንና የዘለቄታውን የወደፊት አቅጣጫ የሚያመላክቱ ጭብጦችን ጨምሮ በእንግሊዝኛ ጽፈው ትናንት ለንባባ በቁት አጭር ጽሑፍ መነሻነት ኢኒሽቲቭ አፍሪካ የሚባለውን ለትርፍ ያልሆነና መንግስታዊ ያልሆነ ድርጅት የስራ አስፈጻሚ ዳይሬክተር አቶ ክቡር ገናን አወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን ቀዳሚ ክፍል አሁን ያቀርባል። አቶ ክቡር ገና በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ይህ እድል ስለተሰጠኝ። አቶ ክቡር በትላንትና ዕለት አዲሲቷ ኢትዮጵያ አዲስ መንፈስ የሚል ዛሬ ከሚታዩት ችግሮች ከዚህ አጣብቅኝ መውጫ የሚሆኑና በዘለቄታውን በመፍትሄነት ሊታዩ ይችላሉ ያሏቸውን ባለ ስምንት ነጥብ ጽሁፍ ለአንባቢያን አቅርበዋል። እስኪ የሚታወቅ ከሚመስለን የብዙዎችን ልብ ያቆሰለ ብዙዎች የጠዋት ማታ የሚጨነቁበት የሚመስለንን ያህል ሰዎች የሞቱባቸውም ሆኑ የቆሰሉባቸው ሰላማዊ ሰልፍ የተወጣባቸውን ጊዜያዊ ምክንያቶች ከማየት ባሻገር በእርግጥ መሰረቱን በቅጡ እንረዳለን ወይ? እርስዎ እንደሚረዱት ምንድን ነው ችግሩ? እንግዲህ ችግር ተብሎ ው በተለይ በመንግስት የተቀመጠው የመልካም አስተዳደር ችግር ነው ተብሎ ነው። እንግዲህ መልካም አስተዳደር ራሱ መተርጎም አለበት። ምን ማለት ነው መልካም አስተዳደር? መልካም አስተዳደር መልካም አስተዳደር በመንግስት ሲገለጽ ከአስተዳደር ጋር በተያያዘ መልኩ ነው የሚቀመጠው። ሙስናን ለመቀነስ ወይም ደግሞ ለማጥፋት፣ አስተዳደርን የበለጠ ለማሻሻል፣ ስልጣን ላይ የተቀመጠው ሰው ስልጣኑን በመጠቀም ቅልጥፍ ያለ አገልግሎት ለመስጠት የሚያስፈልግ ሁኔታም መቀመጥ አለበት ብሎ ነው እንግዲህ። ነገር ግን መልካም አስተዳደር ከዛም በላይ ያልፋል። የፖለቲካንም ሁኔታ ይጠይቃል ማለት ነው። የፖለቲካን ሁኔታ ስንጠይቅ በሀገሪቷ ውስጥ የስልጣን ሽግግር መለዋወጥ አለ ወይ? ምርጫ የምናየው በዘጠና ሰባት የተደረገው ምርጫ እንደሚታወቀው የሰጠውን አይነት ለውጥ ሊሰጥ በማይችል ሁኔታ ተቀምጧል። ስለዚህ የፖለቲካ ችግር የፖለቲካ መለዋወጥ እንዳይኖር አስቀምጧል። ሁለተኛ የህዝብ ተሳትፎን ስንወስ ይህም ከመልካም አስተዳደር አንዱ አካል ሊሆን ይችላል። በተለይ ባለፉት አስራ አምስት ሀያ ዓመታት በተለያየ መልኩ ህዝብ ተሰባስቦ የራሱን ችግር በራሱ እንደዚህም ከመንግስት ጋር ሊኖረው የሚገባውን ውይይት ለማድረግ የሚያስችል ሁኔታ ፈጽሞ አልነበረም። እንደሚታወቀው ሚዲያው ራሱ በራሱ እንዲታፈንና ከዛም በላይ ሁኔታዎችን ነፃ በሆነ መልኩ እንዳይገልጽ ተጽዕኖ ረብ። የመብትን ጉዳይ ስንወስ ግለሰቡም ሆነ እንደዚሁም ደግሞ ከግለሰቡ ውጭ ሊነሱ የሚችሉ የመብት ጉዳዮች በዚሁ መጠበቅ አልተቻሉም። ከዛ ደግሞ ባሻገር ህግጋትን ወይም ደግሞ ፍትህን ስንወስ እንደዚሁም የፍትህ መጓደል የፍትህ በአንድ በኩል ብቻ የመንግስትን ጥቅም ወይም ደግሞ የፖለቲካ ፓርቲን ጥቅም ብቻ በማተኮር የሚንቀሳቀስ የሚሄድ ሆኖ ታይቷልና፣ እንግዲህ መልካም አስተዳደርን ስንል እነዚህን በሙሉ ሲያካትት፣ አሁን ሊሰጥ የተፈለገው መልዕክት ወይም ደግሞ ሊሰጥ የተፈለገው መፍትሄ ከአስተዳደር ጋር በሚቀርብ ሁኔታ ብቻ በመደረጉ ችግሩ አልተገለጸም፣ ወይም ደግሞ ችግሩ በሙሉ በደንብ እንዲታይ አልተደረገም የሚል እንደገለጹት የችግሩን ጥልቀትና መጠን መንግስት የሚረዳበት መንገድና በእርግጥ ሕዝቡ የሚያነሳው ቅሬታ አለመጣጣማቸውን በጽሁፎም ይጠቁማሉ። ብዙዎችም ይህን ያነሳሉ። የመንግስት አስተዳደር ላይ ያሉ ወይም የኢህአዴግ አመራር አለማየታቸው ያሳዝናል የሚሉበትን አንድ ነጥብ ገፋ እናድርግ። ዛሬ ያለው አስተዳደራዊ መዋቅር አንድ ከሚያደርግ ይልቅ የሚከፋፍል የበላይነትን የሚጭን እንጂ ነጻ የሚያደርግ እንዳልሆነ ይተቻሉ። ይሄ መሰረታዊ ጥያቄ ይመስለኛል በብዙዎችም በተለያየ መንገድ የሚነሳ ምናልባትም ለመፍትሄ የፍለጋውም በእርግጥ ጥሩ መረዳትን የሚጠይቅ ነውና ያብራሩልን። እንግዲህ ምንድን ነው በኔ አስተያየት ፌዴራሊዝም የተባለውን ስርዓት ስንወስድ መገንዘብ ያለብን ምንድነው ፌዴራሊዝም ባለበት መንግስት ውስጥ ችግሮች ይፈጠራሉ። መፈጠራቸውም አይቀርም። ምክንያቱም ሁሉም እዛ ፌዴራል ሲስተም ውስጥ ያሉት ግዛቶች የራሳቸውን ጥቅም ለማስጠበቅ በሚንቀሳቀሱበት ጊዜ ያልተጠበቀ ግጭትም እንበል ደግሞ አለመግባባት ይፈጠራል። እነዚህም ከሲስተሙ ጋር አብሮ መያዝ ያለባቸው ወይም ደግሞ በእንግሊዝኛ ብነት ኢንቱ አካውንት መወሰድ ያለባቸው ችግሮች አልተወሰዱም። ለእነዚህ ችግሮች መፍትሄ ይሆናል ተብሎ ቅድም እንዳልኩት የሕዝብ ተሳትፎ የመብት ጉዳይ እንደዚህም የፍትህ ጉዳይ ባለመጠበብ እነዚህ ችግሮች እየሰፉ ሄዱ። በአንድ በኩል ደግሞ ምንድነው እየሰፉም እየሄዱ እየታወቁም እንዳልታዩ እንዳልታወቁ ይደረጋሉ። ለምሳሌ አሁን አንደኛው ለምሳሌ በቀላሉ ለመስብ በጎንደር የተከሰተውን ችግር የወልቃይትን ችግር ምል ባለፈው ወር የተከሰተ ችግር ሆኖ ነው የቀረበው። ነገር ግን የወልቃይት ችግር ገና ከመጀመሪያ እንደ ችግር ቀርቦ በተለያየ መንገድ ግን ሲታፈን ቆየ። ሲታፈን ደግሞ የቆየው ቅድም ካልኩት ጋር ልናያይዘው እንችላለን። ሰው እንዳይሳተፍ፣ ህዝብ እንዳይነጋገር፣ ሀሳብ እንዳይንሸራሸር፣ የአንድ ወገን የሀይለኛው ወገን ብቻ ጥቅም እንዲጠበቅ ብቻ በመደረጉ ፌዴራሊዝም ደግሞ በፍጹም ሊኖር የማይችለው እንደዚህ አይነት ክስተት ሲኖር ነው የአንድ ወገን የበላይነት ሲታይ፣ የአንድ ወገን ግፊት፣ ሌሎቹን የመጨቆን ግፊት ሲታይ ሊሰራ አይችልም እና አንደኛው ችግር ለእኔ በሚያስተያየት እንደነዚህ አይነት ችግሮች በየቦታው በመታሰናቸው በመባላቸው መጣ ይመስለኛል። ለሚነሱት ችግሮች ሁነኛ መልስ በመስጠት ፋንታ መፍትሄ በማፈላለግና የሚመለከተውን ጥያቄ ያነሳውን ህዝብ በማሳተፍ ፋንታ ጥያቄዎቹ እንዳልተነሱ እንዲዳፈኑ ይደረጋልና አሁን በታየው መልኩ እንዲገንፍለው፣ እንዲፈነዱ፣ እንዲወጡ አስችለዋል ወይም አብቅተዋል እያሉን ነው። ኢኮኖሚ ስንወስድ ለመሰል ብዙ ጊዜ የሚነሳው በፓርቲ ስር የሚንቀሳቀሱ ድርጅቶች አሉ። በሁሉም በህወትም፣ በአማራውም፣ በኦሮሚያም እነዚህ ድርጅቶች የተለየ የማዛባት ችግር የማጥፋት ባህሪ ያላቸው በ ክልሎችን በኩል ወይም ደግሞ ባሉትም ክልሎች ውስጥ ሊያመጡ የሚችሉት የኢንቨስትመንት ሁኔታ ክልሎች እኩል እንዳያድጉ ሊያደርጉ ይችላሉ። የግሉን ንግድ እንቅስቃሴ በመጠኑም ቢሆን ይጎታሉ። ምክንያቱም አብሮ የሚወዳደሩ አይነት ድርጅቶች ስለሚሆኑ በአብዛኛው ካየናቸው ለማለት ነው። ይሄ አያስኬድም ሲባል ብዙ ጊዜ ይነገራል። ግን በፍጹም ህዝብ እንዲወያይበት መፍትሄ ሊሆኑ ይችላሉ ተብለው እንኳን ሊቀመጡ የሚችሉትን እንዳይቀርብ ነበር ሁኔታ ማለት ነው። ስለዚህ ህዝብ እየሰራ እነዚህን ነገሮች በራስ አንድ ሁለት እነዚህ በጓደኝነት ሲገናኙ ብቻ ወይም በቤቱ ብቻ የሚያወራው ሆኖ ነው የሚታየው እና እንደ እነዚህ አይነት ችግሮችን ነው የሚለው እንዳይወጡ በማድረግ ከባህሪ የፌዴራል መንግስት ከሚጠይቀው ባህሪ ውጭ ለመንቀሳቀስ ስለተፈለገ ይመስለኛል ይሄ ችግር እነዚህ ችግሮች መቶ የቻሉበት አንደኛው ምክንያት ለፌዴራሊዝም ያለን እውቀት በጣም አናሳ በመሆኑ በትምህርት ቤትም በኩል የሚሰጡት ትምህርቶች እነዚህን ሊያሳፉና ሊያዳብሩ የሚችሉ ሆነው ባለመውጣታቸው አሁን ላለንበት ችግር ልንዳረግ ቀርበናል ይላሉ። መልካም። በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሑፉ ጐላጐላ ያሉትን እናንሳ። የሕዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው፣ ንብረት እየወደመ ነው፣ እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በሥልጣን ላይ ያለው ኃይል፣ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች በርሶ እይታ ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሔ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎችን ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡ ነው ያሉት። ስለዚህ መደበቅ አይቻልም። እነዚህም ችግሮች ተጋፍቶ ማየት ያስፈልጋል። በአስተዳደሩን በኩል ስንወስድ እነዚህ ዛሬ አገሩ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን እንደ መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ንቅናቄ እየጠየቀ ነው፣ እንደዚሁም ደግሞ የኦሮሞ ፓርቲ ንቅናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔም ሰፊ ትወክል አላይህም የሚለው ጥያቄ ወይም ደግሞ እኔም ብቻ ሳይሆን ጠቅላላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ የሁላችንም ጥቅም ያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ የፓርቲው ማለት ነው፣ የፓርቲው ደግሞ እነዚህም በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለው፣ እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁን የምናየው በኦሮሚያም በአማራም በሌሎችም ክልሎች የምናየ እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው። ምን ለማለት ነው የምፈልገው፣ የኢትዮጵያን አጠቃላይ ሁኔታ ባለፉት ሀያ አመታት ስንስ ብዙ ለውጦች አይዘናል በብዙ አቅጣጫ። ነገር ግን እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎም ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው ያ የፖለቲካ መረብ መቀደድ እና መበጣጠስ ሲጀምር ጥሩውንም እንደዛው ይበትነዋል እና በሌላ አነጋገር ምንድን ነው እዚህ ጽሑፍ ውስጥ በሀሳብ ደረጃ ለማቅረብም የፈለግኩት ምንድን ነው በሚቀጥሉት ስድስት ወራት ወይም ደግሞ አመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ ችግሩን በደንብ እንረዳ ነው። ሁለተኛ ለችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት፣ የወታደሩ ጥቃት መቆም አለበት ነው። ያ ነው ህዝብ እምነት እንዲፈጥር የሚያደርገው። በመና ዴሞክራሲ፣ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት፣ ሎየልቲ እና ደግሞ ትረስት፣ እነዚህ ከጠፉ ወይም አንዱ ከነዚህ ከጠፋ ያ ፌዴራሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታዎች መመቻቸት መኖር ያለባቸው። ለሁሉም እኩል መስራት መቻል አለበት። ከአቶ ክቡር ጋር የጀመርነው ውይይት አልተቋጨም። አድማጮች ለነገው መሰረቱ ዛሬ ነው ያሉበትን የጽሁፋቸውን መደምደሚያ አንተ ምን ልታረግ ትፈልጋለህ ሲሉ አንባቢያቸውን ይጠይቃሉ። እርሶስ ምን ያደርጋሉ የሚለውን ጨምሬ ጠይቄያለሁ። ታዲያ ለቀሪ ውይይት በሚቀጥለው ሳምንት ነው የምንመለሰው። አቶ ክቡር ገናን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።